በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 4 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ሰለሞን ክፍሌና፣ ጤና ይስጥልን፣ ክብራትና ክብራን፣ እኔም ሰሎሞን አባተንን። የትራምፕ አስተዳደር በአፍሪካ ላይ የቀየሰውን አዲስ ፖሊሲ ዛሬ ይፋ አደረገ። ዩናይትድ ስቴትስ ግንኙነቷን ስትቀንስ ምን እንደሚሆን እናውቃለን። ቻይናና ሩሲያ ይገቡበታል። ኤድ ሮይስ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ናቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። የትራምፕ አስተዳደር በአፍሪቃ ላይ የቀየሰውን አዲስ ስትራቴጂ ዛሬ አስታውቋል። ዩናይትድ ስቴትስ ከአህጉሪቱ ጋር ባላት ግንኙነት ሁሉ ጥቅሞቿና ቅድሚያ የምትሰጥባቸው ጉዳዮች ይጎላሉ ይላል። ስትራቴጂውን ዛሬ እዚህ በዋሽንግተን ዲሲ ይፋ ያደረጉት የሀገሪቱ የብሔራዊ ጸጥታ አማካሪ ጆን ቦልተን ናቸው። ዩናይትድ ስቴትስ በጸረ አሸባሪነት ላይ ከማትኮር ይልቅ የሩሲያንና የቻይናን ተጽዕኖ የመቋቋም ጥረቷን ከፍ ለማድረግ ትሻለች ብለዋል። የአስተዳደሩ ባለሥልጣኖችና ተንታኞች የፖሊሲው ለውጥ ሊኖረው ስለሚችል አንድምታ እይታቸውን ገልጸዋል። ቀደም ሲል እንዳልነው አብይ ርዕስ ወደኋላ ማብራሪያ ይሰጥበታል። የኤርትራ ፕሬዚደንት ኢሳያስ አፈወርቂ ዛሬ ሶማሊያን ጎብኝተዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ጉብኝቱን አስመልክተው በትዊተር መልእክታቸው ሲገልጹ የኤርትራና የሶማሊያ ግንኙነት በወዳጅነት በመከባበርና በአብሮነት ላይ እየተመሰረተ ነው ብለዋል። ይህ የዛሬው የፕሬዚደንት ኢሳያስ አፈወርቂ የሶማሊያ ታሪካዊ የተሰኘ ጉብኝት የኢትዮጵያ የኤርትራና የሶማሊያ መሪዎች ከሶስት ወራት በፊት አስመራ ላይ ያደረጉት የሶስትዮሽ ምክክር አካል ነው ተብሏል። የኤርትራው መሪ ዛሬ ሞቃዲሾ ሲገቡ የጸጥታ ጥበቃው በከፍተኛ ደረጃ የተጠናከረ እንደነበር ተዘግቧል። የሁለቱ አገሮች መሪዎች ተገናኝተው የተነጋገሩ ሲሆን፣ ፕሬዚደንት ኢሳያስ ቀጥሎ ወደ ኬንያ እንደሚያመሩ ተዘግቧል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። አንድ የማዕከላዊ አፍሪካ ሪፑብሊክ ከፍተኛ የእግር ኳስ ባለሥልጣን የጦር ወንጀል ክስ ቀርቦበት ፈረንሳይ ውስጥ ተይዞ ታስሯል። ፓትሪስ ኤድዋርድ ኛሶና ቀድሞ የጸረ ባላካ ሚሊሻ ብሔራዊ አስተባባሪ እንደነበር ያለም አቀፉ የወንጀል ፍርድ ቤት ጠበቆች ተናግረዋል። አብዛኞቹ ክርስቲያኖች የሆኑት ሚሊሻዎች መሪ የነበረው ኛሶና በጦርና በሰብአዊ ወንጀሎች እንዲሁም በግድያ፣ በዘር ማጥፋት፣ ከሀገር በማባረር፣ በጭቆና፣ ሲቪሎችን በማጥቃት፣ ሰቆቃ በመፈጸምና ሕፃናትን ለውትድርና በመመልመል ይከሰሳል። የጸረ ባላካ ሚሊሻ እንደ አውሮፓ ዘመን አቆጣጠር በ2013 ዓ ም የተመሠረተው የማዕከላዊ አፍሪካ ሪፑብሊክን ዋና ከተማ ባንጉዊን ተቆጣጥረው ፕሬዚደንቱን ፍራንሷ ቦዚዜን ዜን ከስልጣን ያባረሩትን እስላማዊ የሴሌካ ሽምቅ ተዋጊዎች በመቃወም እንደነበር ይታወሳል። እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም ኛሶናና ሌሎች 19 የጦር ወንጀለኞች እንዲታሰሩ ጥሪ ያቀረበው አምነስቲ ኢንተርናሽናል የኛሶና በቁጥጥር ስርመዋል በማዕከላዊ አፍሪካ ሪፑብሊክ ተጠያቂነት እንዲኖር ለተያዘው ትግል ትክክለኛ እርምጃ ነው ሲል አወድሶታል። የፕሬዝደንት ዶናልድ ትራምፕ የረጅም ጊዜ የግል ጠበቃ ሆነው ያገለገሉት ማይክል ኮኸን በሦስት ዓመት እስራት እንዲቀጡ ተፈርዶባቸዋል። ኮኸን ለኒውዮርኩ ዳኛ ሲናገሩ፣ ለሚስተር ትራምፕ የነበረኝ ጭፍን ታማኝነት ቆሻሻ ድርጊቶቻቸውን እንዲሸፍንላቸው አድርጎኛል ብለዋል። ዳኛ ዊልያም ፖሌ በኮኸን ላይ ሲፈርዱ ከፕሬዚደንት ትራምፕ ጋር ድብቅ ግንኙነት ነበረን ያሉ ሁለት ሴቶችን አፍ ማዘጊያ የከፈሉትን 280 ሺህ ዶላር ጨምሮ ትራምፕ ሞስኮ ከተማ ውስጥ ሰማይ ጠቀስ ፎቅ ለማቆም በምስጢር የያዙትን ጥረት በተመለከተ ለተወካዮች ምክር ቤት የምስክርነት ቃል በሰጡበት ወቅት ዋሽተዋል የሚሉ ክሶችን ዘርዝረዋል። ለ12 ዓመታት ለትራምፕ በነገረ ፈጅነት የሠሩት የ52 ዓመት ዕድሜ ያላቸው ማይክል ኮኸን በአንድ ወቅት ሲናገሩ ትራምፕን ለመደገፍ ያለኝ ቁርጠኝነት ሕይወቴን አሳልፌ እስከ መስጠት ይዘልቃል ብለው ነበር። የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ የራሳቸው ወግ አጥባቂ ተቺዎች ከሥልጣን ለማውረድ ካደረጉባቸው ሙከራ ተርፈዋል። ጠቅላይ ሚኒስትር ሆነው እንዲቀጥሉ የሚያስችላቸውን የመተማመኛ ድምፅ አግኝተዋል። ወግ አጥባቂ ፓርላማ አባላቱ ቴሬሳ ሜይ ብሪታንያ ከአውሮፓ ኅብረት አባልነት ለመውጣት የምታደርገውን የፍቺ ድርድር የያዙበት መንገድ እንዳላስደሰታቸው ይነገራል። ትላንት ማታ በሚስጥር በተካሄደው የድምፅ መስጠት ስነ ስርዓት ቴሬሳ ሜይ ከ317 ወግ አጥባቂ ፓርላማ አባላት 200 የሚሆኑትን ሲያገኙ 117 የሚሆኑ ተቃውመዋቸዋል። ሜይ ከመተማመኛ ድምፁ በኋላ ለተደረገላቸው ድጋፍ ምስጋና አቅርበዋል። ብሪታንያ ከአውሮፓ ኅብረት ለመውጣት በያዘችው የፍቺ ድርድር በርካታ የሀገሪቱ ዜጎች ስጋት እንደገባቸው መረጃዎች ያመለክታሉ። ካናዳ አንድ የቻይና ቴክኖሎጂ ከፍተኛ አመራር አባል ባለፈው ሳምንት ማሰሯን ተከትሎ የካናዳ ዜግነት ያላቸውን ሰው ደግሞ ቻይና በቁጥጥር ስር ውላለች። ታሳሪው የፔክቱ የባህል ልውውጥ ዳይሬክተር ማዕከል ማይክል ስፓኮር መሆናቸውን የካናዳ ባለሥልጣናት አረጋግጠዋል። ቢሮቸው በቻይናና በሰሜን ኮሪያ መካከል የስፖርትና የትምህርት ልውውጦችን የሚያቀናብር ነው ተብሏል። ማይክል ስፓክ ስፓቮር የት እንደሆነም የት እንደሆነና ለምን እንደታሰሩ የሚገልጽ ሌላ መረጃ የለም። የቀድሞው ካናዳዊ ዲፕሎማት ማይክል ኮቭሪግ ቤይጂንግ ውስጥ ተይዘው የታሰሩት የሀገሪቱን ብሔራዊ ደህንነት አደጋ ላይ የሚጥል ድርጊት ፈጽመዋል የሚል ክስ ቀርቦባቸው ነው ሲሉ የቻይና ባለሥልጣናት ትናንት ተናግረዋል። ለሰዓቱ ያለን ዜና በዚሁ ይጠቃልላል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትስ በ25 ሜትር ባንድ በ1240 ኪሎ ኸርትስ በ31 ሜትር ባንድ በ9485 ኪሎ ኸርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ታህሳስ 24 2011 ዓመተ ምህረት ምሽት ፕሮግራም ነው። ኢትዮጵያ በጠፈር መርሃ ግብሯ ውስጥ የግል ሀብትና ተሳትፎን የውጭውን መዋለ ንዋይና እውቀት ታስገባ ይሆን? ስፔስ ፖሊሲ ተዘጋጅቶን ይጠቃል። ደግሞ አሁን በቅርቡ ጊዜ ኢትዮጵያ ሚኒስትሩ በለውጥ ነው፣ በርካታ ነገሮች ለውጥ እያደረገ ስለ ፕራቬቲዛሽን እያደረገበ ስለሆነ ሬዲነን የእኛን ፍላጎት የኋላዊነትን እንደጠበቀ ሆኖ የሲቪሊያን ስፔስ አክቲቪቲ መሳተፍ የሚገባቸው ነገሮች ሁሉ ይሳተፋል። ዶክተር ሰሎሞን በላይ የኢትዮጵያ ስፔስ ሳይንስ ሳይንስና ቴክኖሎጂ ኢንስቲትዩት ዳይሬክተር ናቸው። በሳይንስና ቴክኖሎጂ ዝግጅታችን ይመለሳሉ። ዛሬ አስር አመት በፊት የነበረው ነፋስና አሁን ያለው በባለሙያዎች ውስጥ በተቀመጠለት የፍጥነት መለኪያ በአሁኑ ሀይሉ እየጨመረ ነው እና ከዚህ በላይ ከጨመረ ተነቃንቆ ሊወድቅ ይችላል የሚል ነው። እንግዲህ ሁለት ስጋት ነው ያለ። በዋነኝነት ይሄ ቅርስ ከጊዜ መርዘም ከእድሜ መግፋት ጋር ተያይዞ ጉዳት አሁኑም መቀጠል አይቀርም። ስለዚህ መሰረታዊ መፍት መስሎ የሚታየው የመጀመሪያው ሀገር በቀል የሀገር ውስጥ ባለሙያዎች መፈጠር መቻል አለባቸው። አሁን ባለሙያዎች እንደሚነግሩን ምንም አይነት የቅር ጥገና ባለሙያ የአገር ውስጥ ያልተፈጠረ እንደሆነ ነው። የደብረ ሮሃ ቅዱስ ላሊበላ ገዳማ አስተዳዳሪ አባጽጌ ስላሴ መዝገቡና የላሊበላ ከተማ ከንቲባ አቶ ሀብታሙ ማሞ ናቸው። ባህልና ማህበረሰብ ይዟቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል የትራምፕ አስተዳደር በአፍሪካ ላይ የቀየሰውን አዲስ ፖሊሲ ዛሬ ይፋ አድርጓል ዩናይትድ ስቴትስ ከአህጉሪቱ ጋር ባላት ግንኙነት ሁሉ ጥቅሞቿና ቅድሚያ የምትሰጥባቸው ጉዳዮች ይጎላሉ ይላል የፖሊሲውን ሐሳቦች ዛሬ እዚህ በዋሽንግተን ዲሲ ላይ ይፋ ያደረጉት የፕሬዚደንቱ የብሔራዊ ጸጥታ ጉዳዮች አማካሪ ጆን ቦልተን ናቸው ዩናይትድ ስቴትስ በጸረ ሽብር እንቅስቃሴዎች ላይ ከማትኮር ይልቅ የሩሲያንና የቻይናን ተጽዕኖ የመቋቋም ጥረቷን ከፍ ለማድረግ እንደምትሻ የተገለጸ ሲሆን የአስተዳደሩ ባለሥልጣኖችና ተንታኞች የፖሊሲው ለውጥ ሊኖረው በሚችል አንደምታ ላይ አስተያየቶቻቸውን እየሰጡ ነው። ሪፖርተራችን ካትሪን ጂፕሰን ያጠናቀረችውን ዘገባ አዳነች ፍሳ እየታቀርባለች። ጆን ቦልተን ስለ አዲሱ ስትራቴጂ ሲያስታውቁ ከአፍሪቃ ጋር የሚኖረው የንግድና የኮሜርስ ግንኙነት አሜሪካንና የአፍሪካ ሀገሮችን የሚጠቅም መሆን አለበት ብለዋል ዩናይትድ ስቴትስ ሳትለይ እርዳታ ማቅረብ አትቀጥልም ስኬትና ተጠያቂነት የሌላቸውን የተባበሩት መንግስታት ድርጅት የሰላም ጥበቃ ተልኮዎችን መርዳቱን ታቆማለች ሲሉ ግልጽ አድርገዋል የዩናይትድ ስቴትስ ረድኤት በቁልፍ ሀገሮችና በተወሰኑ ስትራቴጂያዊ ዓላማዎች ላይ ያተኩራል አሜሪካ ለአፍሪቃ የምትሰጠው እርዳታ የዩናይትድ ስቴትስን ጥቅም በሚያራምድ መልኩና የአፍሪቃ ሀገሮች ራሳቸውን እንዲችሉ የሚረዳ ይሆናል ብለዋል ቦልተን። በአፍሪቃ በአስር ቢሊዮኖች ዶላር ስላፈሰሰችው ቻይናም ተናግረዋል። ቻይና የአፍሪቃ ሀገሮችን የፍላጎቷና የጥያቄዎቿ እስረኞች ለማድረግ በብዙ እዳ መተብተብንና ግልጽ ያልሆኑ ስምምነቶችን ተጠቅማለች ሲሉ ተችተዋል። ለምሳሌ የቻይና ተቋማት በዛምቢያና በጅቡቲ የመንግስት ይዞታ የሆነውን የመብራት ኃይል ኩባንያንና ወሳኝ ወደብን ሊይዙ ነው ብለዋል ቦልተን። ጆን ቦልተን አያይዘውም ዩናይትድ ስቴትስ ኪሳቸው ለመክተትና ዘግናኝ የሰብአዊ መብት ረገጣ ለመፈጸም የሚጠቀሙበት ሙሰኛ ባለሥልጣናት ገንዘብ አትሰጥም ሲሉ አስገንዝበዋል። አሜሪካ ለደቡብ ሱዳን የምትሰጠው ረድኤት በሀገሪቱ የሚካሄደውን የእርስ በርስ ጦርነት የማያራዝም መሆኑን ለማረጋገጥ እያጠናች መሆኗን ገልጸዋል። ዩናይትድ ስቴትስ አፍሪካ ውስጥ የሚካሄደውን ጸረ እስላማዊ መንግስት ነኝ የሚለው ቡድን ጸረ አልቃይዳና ግብረ አበሮቻቸው ትግል መደገፉን እንደምትቀጥል ጆን ቦልተን ሳይገልጹ አላለፉም። ይህ መግለጫ ከመውጣቱ በፊት የአሜሪካ አስተዳደር ባለስልጣኖችና ተንታኞች አመለካከታቸውን ገልጸው ነበር። ዩናይትድ ስቴትስ ከአፍሪካ አጋሮች ጋር ያላትን ግንኙነት ስትቀንስ ውጤቱ ምን እንደሚሆን ግልጽ ነው ብለዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤድሮይስ፣ ዩናይትድ ስቴትስ ግንኙነቷን ስትቀንስ ምን እንደሚሆን እናውቃለን፣ ቻይናና ሩሲያ ይገቡበታል። የዩናይትድ ስቴትስ የምክር ቤት አባላት ትላንት ቻይና በአፍሪቃ ባላት ፖሊሲ ላይ ሲያተኩሩ ታይተዋል። የስቲምሰን ማዕከሉ ያንሰን ቻይና ለአፍሪካ ሰላምና መረጋጋት አስተዋጽኦ የምታደርግ መስላ እየቀረበች ነው። በአፍሪካ ላይ ያላትን ወታደራዊ ህልውና እየተገበረችና እያስፋፋች ባለችበት በአሁኑ ወቅት ራሷን ኃላፊነት የሚሰማት ባለድርሻ ታስመስላለች። በስትራቴጂ እና በዓለም አቀፍ ማዕከል የሚሰሩት ተንታኝ ጄድ ዲቨርማን በአዲሱ ስትራቴጂ ማየት ስለሚፈልጉት ነገር ገልጸዋል። ቻይናን ለመቋቋም ሰፋ አድርጎ ማሰብ ያስፈልጋል። በተለይም ከአፍሪካውያን ጋር አብሮ መስራት እንጂ ለማዘዝ መሞከር የለበትም። ስጋታቸውን በማጤን ስለ ቻይና እዳና ጠቃሚ ስላልሆኑ ተግባሯ ማስረዳት ያስፈልጋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለሥልጣኖች አሜሪካ ከምታደርገው ጸረ አሸባሪነት ጥረት ሌላ የኢኮኖሚ ግንኙነቷን ከፍ እንድታደርግ ጠይቀዋል። አምባሳደር ቲቦር ናዥ ከሰሃራ በመለስ ካሉት አንድ የአፍሪካ አገር ነጻ የንግድ ስምምነት ማድረግ እንፈልጋለን። ይህ የምናደርገው ሞዴል የነጻ ገበያ ስምምነትን ለመሞከር ነው። አንዳንድ ዲሞክራቶች የምክር ቤት አባላት ፕሬዚደንት ትራምፕ በአንዳንድ የአፍሪቃ ሀገሮች ላይ አሉ የተባለው ጸያፍ አነጋገር በዲፕሎማሲው ላይ ተጽዕኖ አሳድሮ ይሆን ሲሉ ጠይቀዋል። አምባሳደር ቲቦርናዥ ችግር ገጥሞኝ አያውቅም ከአይሮፕላን ስወጣ። ምክንያቱም አሜሪካ በአጠቃላይ ስለምታደርጋቸው ጥሩ ነገሮች አወራለሁ፣ ስለ አፍሪካም እናገራለሁ። ዩናይትድ ስቴትስ ለአፍሪቃ የምታቀርበው እርዳታ ባጀትም በጣም ቀንሷል። ዲሞክራቶች ታዲያ የተሳሳተ መልእክት ያስተላልፋል ይላሉ። ዲሞክራቱ የምክር ቤት አባል ጀሪ ኮነሌይ እንዴት ነው ይህን የምታስረዱት? የምትወክሉት አስተዳደር ለአፍሪካ የሚመድበውን በጀት አምና በ37 ከመቶ እና በ33 ከመቶ ሲቀንስ እንዴት ትገልጹታላችሁ? የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎቱ ራምዚ ዴይ በበኩላቸው ለአፍሪካ የሚቀርበው የግብር ከፋዮች ገንዘብ የአሜሪካንንና የአፍሪካን ሕዝቦች በሚጠቅም መንገድ መዋሉ ላይ ነው ማተኮር የምንፈልገው። ጡረታ ለመውጣት የተዘጋጁት የሕግ መምሪያ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤድ ሮይስ ተስፋ ይንጸባረቃል ብለዋል። ከአፍሪካ ጋር ጠቀም ባለ ጥሪት ላይ የተመሠረተ ግንኙነት እንዲኖር ጠንካራ የሆነ የጋራ ድጋፍ አለ። ይህ አባባልም አዲሱ የፕሬዝደንት ትራምፕ ስትራቴጂ ሊያከራክር እንደሚችል ያመላክታል። ክቡራትና ክቡራን፣ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በከባድ የሙስና ወንጀል የተጠረጠሩትና እነ ብሪጋዴር ጄኔራል ጠና ቁርንዲ ፖሊስ የጠየቀባቸውን ተጨማሪ የምርመራ ጊዜ ተቃውመዋል። ፍርድ ቤቱ ጉዳዩን ለማየት ለነገ ቀጥሯል። መለስካቸው አማሃ ዝርዝሩን ይዟል። ዛሬ የፌዴራሉ ከፍተኛ ፍርድ ቤት አስረኛ ወንጀል ችሎት በከባድ ሙስና የተጠረጠሩትን የነ ብርጋዴር ጄኔራል ጠና ቁሩንዲና ቤቱታ አዳምጧል። ተጠርጣሪዎቹ ፖሊስ በትናንት ዕለት በተጠርጣሪዎች ጉዳይ ያከናወነውን ሥራ ገልጾ የቀረውንም ከዘረዘረ በኋላ ቀሪ ሥራዎችን ለማጠናቀቅ የጠየቀውን የአስራ አራት ቀን ተጨማሪ ምርመራ ጊዜ በጥብቅ ተቃውመዋል። አንደኛው ተጠርጣሪ ብርጋዴር ጄኔራል ጠና ለፍርድ ቤት እንዳስረዱት ፖሊስ ሰበስባቸዋለሁ የሚላቸው ሰነዶች በሙሉ የሚገኙት በመንግስት መስሪያ ቤቶች ውስጥ ነው። እነዚህን ሰነዶች ለማስጠፋትም ሆነ በእኔ ተጽዕኖ ስር እንዲሆኑ ለማድረግ የሚያስችል አቅም የለኝም ብለዋል። ከሳቸው የሚፈለግ ሌላ ነገር ካለም ለመተባበር ዝግጁ መሆናቸውን ገልጸው ዛሬ ታማሚ በመሆናቸውና አስቀድሞም በታማኝነትና በቅንነት አገራቸውን ያገለገሉ መሆናቸው ታይቶ የዋስ መብታቸው ተጠብቆ ጉዳያቸውን በውጭ ሆነው እንዲከታተሉ ፍርድ ቤቱን ጠይቀዋል። ሌሎች ተከሳሾችም ፖሊስ ለተጨማሪ ምርመራ ጊዜ መጠየቂያ የሚያቀርባቸው ምክንያቶች አንድ አይነትና ተደጋጋሚ መሆናቸውን ጠቅሰው ተከራክረዋል። የአንዳንድ ተጠርጣሪ ጠበቆችም የደንበኞቻቸው ጉዳይ ከተጠርጣሪዎቹ ሁሉ ጋር በአንድነት መታየቱ ለመከላከል እንዳስቸገራቸውና እንዲለይላቸው ጠይቀዋል። አክለውም ፖሊስ የደንበኞቻቸውን ጉዳይ በበቂ ትጋትና ትኩረት እንዳልያዘው ተጠርጣሪዎቹን አስሮ ወንጀል እያፈላለገ መሆኑን በመጥቀስ ተጠርጣሪዎቹ የዋስ መብታቸው ተጠብቆ እንዲፈቱ ይህን ፍርድ ቤቱ ውድቅ የሚያደርገው ከሆነ ደግሞ አጭር ቀጠሮ እንዲሰጣቸው ጠይቀዋል። ፍርድ ቤቱ የተጠርጣሪዎቹን አቤቱታ ለማየት የሚያስችልና መርምሮ ብይን ለመስጠት የሚያበቃ ጊዜ ስላልነበረው ለነገ ቀጠሮ ይዘዋል። በሌላ በኩል ደግሞ ይሄው ችሎት በከባድ የሰብአዊ መብቶች ጥሰት በተጠረጠሩት በእነ አቶ ጓህ ጽባ ጉዳይ ላይ ትእዛዝ ሰጥቷል። አመልካች የፌዴራል ፖሊስ ምርመራ ቡድን ባቀረበው አቤቱታ በተጠርጣሪዎች ጉዳይ ላይ ቀደም ሲል በተሰጠው የ14 ቀን የምርመራ ጊዜ ውስጥ ያከናውናቸውን ስራዎች ዘርዝሮ ይቀሩኛል ያላቸውን ስራዎች በማሳየት ተጨማሪ የ14 ቀን የምርመራ ጊዜ እንዲፈቀድለት ማመልከቱን ችሎቱ አስታውሷል። ተጠርጣሪዎቹ በበኩላቸው ይህን የመርማሪ ቡድኑን ጥያቄ በመቃወም የተጠየቀው የ14 ቀን ተጨማሪ የምርመራ ጊዜ እንዳይሰጠው ምክንያቶቻቸውን እየደረደሩ ፍርድ ቤቱ ጥያቄውን ውድቅ እንዲያደርግላቸው አቤት ማለታቸውን ችሎቱ አስታውሰዋል። አክሎም ፍርድ ቤቱ የተጠርጣሪዎቹንና የፖሊስን አቤቱታዎች በሕግ አግባብ መርምሮ የተጠርጣሪዎቹን ክርክር ውድቅ አድርጎ ለፖሊስ የጠየቀውን የአስራ አራት ቀን ተጨማሪ የምርመራ ጊዜ ሰጥተዋል። የተጠርጣሪዎቹን የዋስትና መብት ጥያቄም ሳይቀበለው ቀርቷል። ለታሳስ 16 ቀን 2011 ዓ.ም እንዲቀርቡ ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች፣ ወደ ቀጣዩ የመጽሔት ርዕስ እናልፋለን። በምዕራብ ሀረርጌ ከሶማሌ ክልል ጋር አዋሳኝ የሆነው የጭናክሰን ወረዳ ነዋሪዎች ጥቃት እንደተከፈተባቸው ለአሜሪካ ድምፅ ገልጸዋል። በጥቃቱ ባለፉት ሁለት ሳምንታት ውስጥ ብቻ 16 ሰዎች መገደላቸውንና 18 ሰዎች ደግሞ መቁሰላቸውን ነዋሪዎቹ ተናግረዋል። ሙክታር ጀማል ዝርዝሩን ይዟል። የአሜሪካ ድምፅ ያነጋገራቸው ሰዎች በአካባቢው ከዚህ ቀደም የብዙ ሰው ሕይወት ያለፈበት ተደጋጋሚ ጥቃት ይደርስ እንደነበረ አስታውሰው አሁን ደግሞ ጥቃቱ መልኩን ቀይሮ ከፍተኛ ጉዳት እያደረሰባቸው እንደሆነ ተናግረዋል። ማሳ አካባቢ ላይ ያሉ ገበሬ ላይ ነው ጦር እየከፈቱ ባለፈው በተለይ በዚህ ሁለት ወር በጣም ጦሩ እየተከፈተ ነው በየጊዜ ባለፈው ደግሞ ሁለት መኪና ይዞ ጦሩ ለው ላይ ያሰው አራት ሰው ሞተ፣ አምስቱ ደግሞ ተቆሰሉ። በአጠቃላይ አሁን ሁለት ወር አካባቢ ነው ያሉ ያሉ ትርቶ በተለይ ደግሞ ሶማሌ ክልል ላይ የነበሩት ፕሬዚዳንት አብዲ ኢሌ ከዛ አካባቢ ከተነሱ በኋላ ተረጋግቷል የሚል ነገርም ነበረ። ምን ልዩነት አለው? እሳቸው ያሉና፣ አሁን ላይ የጸጥታና የጉርብትና ድንበር አካባቢ ያለው ሁኔታ ምን ይመስላል? አብዲሌ ቢታሰርም ያው በስም ደረጃ ፀጥታው ትንሽ ተረጋግተዋል ይባላል እንጂ እኛ እስከምናውቀው ድረስ ምንም ልዩነት እስካሁን የለም። ያው ሞትም እንደጨመረ ነው። እንደው ከበፊቱ በጣም በቃ በፊት ሰዎቹ እየተያዩ ነው የሚዋጉ። ሳይታወቅ በሌሊት በምናምን ነው ሰዎችን እየጎዱ ያሉ። ስለዚህ ምንም ልዩነት የለም። እስከዚያ አሁን በዚች ሁለት ወር ውስጥ ሀምሳ ሰው አካባቢ ሀምሳ ሰው ሞቷል። የቆሰሉ ደግሞ ትንንሽም ሆነ በትልቅ ደረጃ የተጎዱ ሰዎች የቆሰሉ መቶ ሀያ ስድስት አካባቢ ናቸው። የጭናክሰን ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ጀማል መሐመድ በከር ታጣቂዎቹ በከባድ መሳሪያ ጭምር የታገዙ እንደሆኑ ይናገራሉ። በቡድን የተደራጁ ኃይሎች ስለመሆናቸው መታወቁንም ገልጸው በሰዎች ላይ የሚፈጸመው ግድያ ቀጥለዋል፣ ብለዋል አቶ ጀማል። አያይዘውም አሁን በእስር ላይ የሚገኙት የቀድሞው የሶማሌ ክልል ፕሬዚዳንት አብዲ ሙሐመድ ዑመር ወይንም በቅጽል ስማቸው አብዲ ኢሌ ጊዜ እንደነበረው በክልሉ መንግስት እውቅና የተከፈተ ጥቃት ነው ብለው እንደማያምኑም ተናግረዋል። ቀን እንኳን ቀርቶ ማታ ሁሉ ሌሊት ስምንት ሰዓት ላይ የተተኮሰ ነው፣ ኃይለኛ መሳሪያ ብሬን የሚባለው ህዝቡን ለማፈናቀል ደንግጦ እንዲወጣ ለማድረግ በኃይለኛ ሎጂስቲክ የተደገፈ እንትን እያለ ነው። በዚህ ሳምንት ብቻ ሁለት ጊዜ ነው የተከሰተው። አንድ ጊዜ እንኳን ቀጥላንት ወዳ ነበረ ወደ አራት ሰው ነው የመጡብት። ወደ አራት ሰው ደግሞ ቆስሎ ነበር ሰው ይሄ የአንድ ቀን ብቻ ነው ንብረቱም የወደባለ የተቃጠለ። ባለፈው ሳምንት ወደ አስራ ሁለት ነው የሞተው የቆሰሉም ደግሞ እንደዚህ ወደ አስራ አምስት ነው ይሄ ግጭት ያው ቀን ከቀን እንትን እየባሰ እየመጣ ነው። ይሄ አካባቢ መጀመሪያውኑ የተለያዩ ግጭት ያለበት የድንበር ቦታ ነው። አዋሳኝ አካባቢዎች ላይ ደግሞ የፌዴራል የጸጥታ ኃይሎች ተሰማርተው ጉዳዩን እንዲቆጣጠሩ የሚልም ሀሳብ ነበረ። እዛ አካባቢ የፌዴራል የጸጥታ ኃይሎች የሚንቀሳቀሱበት አካባቢ የለም አሉ። የፌዴራል የጸጥታ ኃይሎች መከላከያ አለ፣ ከተማችን ለደግብ ካምፕ አላቸው እዛም አሉ። አንዳንድ የገጠር ቀበሌዎች እዛም እየሰፈረን አለው። ግጭት ለማስቆም እነሱ በኩል ያለው ክፍተት አለ፣ መዘገየት አለ። አስቀድሞ ህይወቱን ከማዕቀም ይልቅ ተዘናግቶ ጉዳቱ ከደረሰ በኋላ ማድረስ ነው ያለው እነሱ ጋር እንጂ መኖሩም አለ። ጭናክሰን ወረዳ ላይ ከሶማሌ ክልል መጥተው የታጠቁ አካላት ጥቃቱን ፈጽመዋል የተባለውን በተመለከተ ለቀረበው ወቀሳ ከሶማሌ ክልል በኩል የክልሉን የጸጥታ ዘርፍ ኃላፊ አቶ አብዲ አዲል ሐሰንን መልስ እንዲሰጡን ጠይቀን ቀጠሮ ሰጥተውን የነበረ ቢሆንም መልሰን ልናገኛቸው አልቻልንም። በአካባቢው ላይ አሉ፣ ነገር ግን ችግሮች ላይ መፍትሄ ለመስጠት ቸልተኝነት ይታይባቸዋል ተብሎ የቀረበ የፌዴራል መንግስት የጸጥታ አካላት ጉዳይን በተመለከተም የፌዴራል መከላከያ ሚኒስቴር ኮሚኒኬሽን ኢንዶክትሪኔሽን ዳይሬክቶሬት ዳይሬክተር ሜጀር ጀነራል መሐመድ ተሰማን ለማግኘት ስልካቸው ላይ ደጋግመን ብንሞክርም ልናገኛቸው አልቻልንም። መልሱን ካገኘን ይዘን እንመለሳለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክተርን አመሰግናለሁ ለዘገባው። ወደ ተከታዩ ዘገባ ወደ መቀሌ እንሄዳለን። በአማራና በትግራይ ብሔሮች መካከል ያለውን ግንኙነት ለማጠናከር የታለመ የሰላም መድረክ በመቀሌ ዩኒቨርስቲ ተካሂዷል። በሁለቱ ሕዝቦች መካከል ግጭት ለማጫር እየተደረገ ነው የሚባልን እንቅስቃሴ በሰላም ታጋይነትና ተሟጋችነት ለመግታት ሊሰራ ስለሚችልበት ሁኔታ በመድረኩ ላይ ውይይት ተካሂዷል። ሙሉጌታ አጽባሃ ተጨማሪ አለው። ዶክተር ገብረ ኢየሱስ ተክሉ በደቡብ አፍሪካ ዩኒቨርሲቲ በግጭት አፈታት ምርምር ላይ እየሰሩ ያሉ በመቀሌ ዩኒቨርሲቲ የሥነ ጽሑፍ አስተማሪ ናቸው። የትግራይና የአማራ ሕዝቦች አብረው የኖሩ በብዙ ነገሮችም የሚመሳሰሉ ናቸው ይላሉ። የአማራና የትግራይ ሕዝብ ግንኙነቱ ዘርዝሮ የሚዘለቅ አይደለም። በዚህ በ2300 ዓመት ወይም ከዛ በፊት ሰዎች ከተለያየ አካባቢ ከአማራ ክልል ከምንለው በአሁኑ ሰዓት ወደ ትግራይ ክልል ወደ ኤርትራም ጭምር ከትግራይ ክልል ከምትለው አካባቢ ወደ አማራ ያለ ምንም ገደብ ለሺህ ዓመታት ያህል በበጎም በመጥፎም ምክንያት ተጉዘው እዛው ካለው ህዝብ ጋር ተቀላቅለው ወልደው ከብደው ተቀላቅለዋል። ስለዚህ ያላቸው ግንኙነት በተክለሰውነት በመልክ፣ በቆዳ ቀለም፣ በባህል፣ በታሪክ፣ በስነ መንግስትና በስነ ሰብ አመጣጥ ትረካ በሁሉም ደረጃ ምንም አይነት ልዩነት ያላቸው ህዝቦች አይደሉም። አንድ አይነት ህዝቦች ናቸው። ስለዚህ ያለው ልዩነት የቋንቋ ልዩነት ብቻ ነው። ቋንቋውም ራሱ ሁለቱም የሴም ቋንቋ ነው። ስለዚህ እጅግ በጣም የተቆራኘ ቋንቋ ነው። የትግራይና የአማራ ህዝቦች የሚያመሳስሉ ቁም ነገሮች ወደ ጎን እየተገፉ ልዩነቶቻቸውን ይበልጥ ጎልተው እንዲታዩ እየተደረገ ሁኔታዎች ለሁለቱም ህዝቦች ወደማይጠቅም ግጭት እያመሩ ነው ብለዋል ዶክተር ገብረ ኢየሱስ። በጋዜጣም በመጽሐፍትም በመጽሔትም በማህበራዊ ሚዲያም የግጭት ሚዲያ ነው ያለው። ሁሉም ነገር ተነስ፣ ተንቀሳቀስ ለጦርነት አይነት ነገር ነው ያለው። ስድብ ነው። ህዝብ እንደ በጅምላ ይሰደባል፣ ፓርቲዎች ይሰደባሉ፣ ግለሰቦች ይሰደባሉ። በዚህ አካሄድ የትም አይደረስም። ስለዚህ ያ ጠርዝ የለቀቀ ወይም ደግሞ የተለጠጠ የጠብ ጠርዝ ጠቦ የሰላም ድልድይን ማስፋት ወይም ደግሞ ሰዎች የሚግባቡበትን ኮሚኒኬሽን ሚዲያ መፍጠር ነው። ስለዚህ አሁን ያለንበት ነገር የእልህ፣ የዛቻ፣ የፍጥጫ ሁኔታ ጠቅላላ ወደ መተባበር ወደ መግባባት ወደ መረዳዳት። መቻቻል የሚለው አይገልጸንም። ምክንያቱም መቻቻል ማለት ቅሬታ አለ ማለት ነው። ለጊዜው መቻቻል እንዲመጣ እንሰራለን። ከዛ በኋላ ግን መቻቻል ሳይሆን አንድ መሆን በዚህም ደግሞ በመቀሌ ዩኒቨርሲቲ የሁለቱንም ህዝቦች ሰላም ለመንከባከብ የሚያስችል ሰላም መድረክ እንዲፈጠር ቀደም ሲል አቅርቦት በነበረ የመነሻ ሀሳብ መሰረት የተዘጋጀው ውይይት ዛሬ ተካሂዷል። በመድረኩ ላይ የተናገሩት የዩኒቨርሲቲው ፕሬዚደንት ፕሮፌሰር ክንደያ ገብረሕይወት ዩኒቨርሲቲዎች የተለያዩ ብሔር ተወላጆች የሚገኙባቸው በመሆናቸው እርስ በርስ የሚተዋውቅበትና አንድነትን የሚያጠናክርበት ነው ብለዋል። አለመግባባትን ወደ ብሔርና ጎሳ ግጭትነት ሊያሸጋግር የሚችል ሁኔታ እየተስተዋለ መሆኑን የጠቆሙት ፕሮፌሰር ክንደያ እንዲህ እንደ ዛሬው አይነት መድረኮች ሰላም እንዲሰፍን ለማድረግ ያላቸውን ድርሻ ጠቁመዋል። በሀገራችን ነባራዊ ሁኔታ በተለይ ደግሞ በአማራና በትግራይ ያሉ ህዝቦች በሚመለከት እንዲህ አይነት ውይይት ስናወራ በሁለቱም ህዝቦች ያለው የታሪካዊ ትስስር የጋራ ታሪክ፣ ባህል፣ ሃይማኖትና ሌሎች እሴቶች መተሳሰር የሚያመለክት ነው የሚሆነው። እንግዲህ ይሄ አንዱ ታሪኩ ነው። አሁን ያለውን ነባራዊ ሁኔታ ደግሞ ስናይ በተለይ በማህበራዊ ሚዲያ ታግዞ እሴቶቻችን አደጋ ላይ የወደቀበት ሁኔታ ነው ያለው። በዚህ በመነሳትም ጥፋቶች የሚፈጽምበት ዜጎች እርስ በርሳቸው የሚናቆርበት ጊዜ እየሆነ ነው። ይህ እንግዲህ መጨረሻው እንደማያምር ግልጽ ነው የሚሆነው። ስለሆነም አሁን በጀመራችሁ ጥረት ሊሆን ይችላል፣ በሌላ መልክ መቆም ይኖርበታል። እንዲህ ሊቆም ከሆነ የሁሉም ኃላፊነት በተለይ ደግሞ የምሁራን አስተዋጽኦ በጣም የላቀ በሁለቱም ሕዝቦች የኖረ ትስስር ዛሬ እያጋጠሙ ያሉ ፈተናዎችና ፈተናዎቹ ያለ ጉዳት ለመውጣት የሰላም ታጋይነት ተሟጋችነትን በመጠቀም ሊደረጉ የሚችሉ ጥረቶች ላይ ውይይት ተካሂዷል። በውይይቱ የተሳተፉት ዶክተር ጸደይ ወንድሙ እንዲህ ብሏል። ሁለት ኤትኒክ ግሩፕስ ነው ፓርቲኩላር ተደርጎ የተወሰደው፣ ግን ችግሩ እየታየ ያለው በሁለት ኤትኒክ ግሩፕስ ብቻ አይደለም፣ ሰፊ ነው። እና በመንግስት ደረጃም የሆኑ ኢኒሺቲቭስ እየተወሰዱ ነው የሚል ነገር እየሰማው ነው ግን እንደ ምሁራን ደግሞ ዩኒቨርሲቲ ውስጥ ተማሪዎች አሉ፣ እርስ በርስ መምህራንም አሉ። የየራሳቸው ፐርስፔክቲቭ አላቸው፣ ፖለቲካልም ይሁን ሶሻልም ይሁን የየራሳቸው ደግሞ አቋም አላቸው እና መምህራን ራሱ ወደ እርቅ ወደ አንድ ጠረጴዛ ዙሪያ መሄድ መቻል አለባቸው። ከነሱ ይጀምራል። እና አሁን ይሄኛው አንድ ፕሮብለም ሶልቭ ለማድረግ ተጨባጭ የሆነ ለውጥ ለማምጣት እርምጃ ነው። ሁሉም ቦታዎች ላይ ደግሞ ተመሳሳይ ኢኒሼቲቭስ መወሰድ አለባቸው ነው። ተመሳሳይ መድረኮች በአማራ ክልል ከሚገኙ ዩኒቨርሲቲዎች ጋር በመተባበር ለማዘጋጀትም መታቀዱ ተገልጿል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም ወደ ሞያሌ ይወስደናል። ቀጣዩ ዘገባ ደግሞ ሞያሌ ውስጥ በተፈጠረ የጸጥታ ችግር 13 ሰዎች መገደላቸውን የኦሮሚያ ክልል ባለሥልጣናት አስታውቀዋል። ግድያውን የፈጸሙት ከሶማሌ ክልል የተነሱ ናቸው የተባሉ ታጣቂዎችና በከተማይቱ ውስጥ ሰፍሮ የሚገኝ የኢትዮጵያ መከላከያ ኃይል ናቸው ሲሉ ነዋሪዎች ይናገራሉ። በሌላ በኩል ደግሞ ሞያሌ የሚገኘው የኢትዮጵያ መከላከያ ኃይል አባላት በግድያ ውስጥ እጃቸው አለበት ማለታቸው ተገልጿል። ከተማይቱ ውስጥ ተኩሱ ዛሬም ቀጥሎ መዋሉን ሪፖርተራችን ገልሞ ዳዊት ዘግቧል። ተጨማሪ አለው። ባለፈው ቅዳሜ ነበር ከክልል አምስት የመጡ ታጣቂዎች በሞያሌ ላይ የህዝብ ተሽከርካሪ ላይ ተኩሰው አንድ ሴት የገደሉት። ማክሰኞ ዕለትም በሞያሌ ዜሮ ሁለት ቀበሌ በደረሰው ተመሳሳይ ጥቃት አንድ ሰው ሞቶ አራት ደግሞ የሞኩሰል አደጋ ደርሶባቸዋል። ትላንት ማክሰኞ ምሽት አሁንም በተከፈተ ተኩስ የ13 ሰዎች ህይወት ማለፉን የኦሮሚያ ክልል ኮሚኒኬሽን ቢሮ አስታውቋል። አንድ የከተማዋ ነዋሪ ስለ ግድያው ተጠይቀው ቀጣዩን መልሰዋል። ታጣቂዎች በከፈቱት ተኩስ ብዙ ሰው ተገድሏል። ብዙ ሰው ቆስሏል። ከተገደለው ሰው የሚበዛው በቦሌ ዜሮ ሁለት ቀበሌ ውስጥ የነበረ ነው። በአልሞ ተኳሾች ነው ብዙ ሰው የተገደለው። ከተገደሉት ውስጥ ሁለት ሴቶችና የኦሮሚያ ፖሊስ አባላትም ይገኙበታል። የሞያሌ ከተማ ነዋሪዎች በከተማዋ ሰፍረው የሚገኘው የኢትዮጵያ መከላከያ ኃይል በግድያው ተሳትፈዋል ይላሉ። ከሰፈራቸው ወጥተው ቤታቸው በታጣቂዎች እንዳይቃጠልባቸው ሲከላከሉ የነበሩ የሸዋ ብር ነዋሪዎችን ገደሉ። ኮንሶ ዱባ፣ ራጲስ ቁሉ፣ ሮባ ከፈሬ ድቃ የተባሉ ግለሰቦችን ቤታቸው ፊት ለፊት ነው የገደሏቸው። ትዕዛዝ ተሰጥቶናል ብለው ሰዎቻችንን ገድለው ታጣቂዎቻችንን ስራ አስቁመው ለራሳቸው ወደ ካምፓቸው ተመልሰዋል። እኛን ከታጣቂዎቹ መታደግ ትተው አቶ አብዱባ ዲዳ በሞያሌ ወረዳ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተወካይ ናቸው። በኢትዮጵያ መከላከያ ኃይል ተፈጽመዋል ስለተባለው ግድያ ተጠይቀው ቀጣዩም መልሰዋል። ማንጉቶኔ ገልገላሳቲ መክሪባት መሳጅት ሴናኒ ሽማግሌዎቹ የመክሪብ ሰዓት ስለነበረ መስጅድ ሄደው ነበረ ሊሰግዱ። የተገደሉት ሰዎች መስጅዱ አጠገብ ነበረ ቤታቸው። የመከላከያ ኃይል አባላት መጥተው በራፋቸው ላይ ገደሏቸው። እነኚህ ሰዎች ምንም መሳሪያ የላቸውም፣ ሰላማዊ ሰዎች ነበሩ። ነዋሪዎች ትላንት ከተገደሉት 13 ሰዎች ስድስቱ በመከላከያ ኃይል ሕይወታቸው እንዳለፈ ሌሎች የተቀሩት ደግሞ በክልል አምስት ታጣቂዎች በተተኮሰ ጥይት መገደላቸውን ይናገራሉ። ከተገደሉት ሶስቱ ማለትም ኮንሶ ዱባ ሮባ ቀበሌና ኮረጴዝቁሉ የሀገር ሽማግሌዎች እንደሆኑ ነው የተነገረው። ዛሬም በከተማዋ የክልል አምስት ታጣቂዎች ጥቃት እየፈጸሙ መሆናቸው ታውቋል። ሊሊ የተባለች አንዲት የአምስት ልጆች እናት የሞያሌ ከተማ ነዋሪ ችግር ውስጥ ነው ትላለች። በጣም ሰው ተቸግሮ በቃ በጣም በተረብሿል። በቃ ከተማው ይኖራል ብለን አናስብም። አንድ ሰው የለም። ከተማው ሸሽቶ በቃ ከተማው ራሱ ባዶ ነው በቃ። ልጆችንም ጃዳቱ፣ ባለቤቴ መሄጋለን ጫካ ወደዚ ጫካው ዝም ብለን እየሮጥ ነው እንጂ መኖሪያ ቦታ ራሱ የለንም። አምስት ልጆች አሉኝ። ልጆች ጫካ ውስጥ ናቸው ያሉት አሁን የት እንዳሉ፣ ተበታትኖ አንድ ብቻ ነው በጃ ያለኝ። አራቱ ወዴት ወዴት እንዳሉ አላውቅም። ባለቤቴ እዛ ወደ ውጊያ ውስጥ ነው ያለ፣ ወደ ሳት ውስጥ ነው ያለ። ቢኖር ቢሞት አላውቅም። እስካሁን ድረስ አላወቅኩም ከትላንት ጀምሮ ሌላ ያናገርኳቸው የሰባት ልጆች እናት የሆኑት ወይዘሮ ዲቆ ደበሳን ነው። ሶስት ልጆቻቸው ስለጠፉ እየፈለጓቸው መሆናቸውን ይናገራሉ። ከሰባቱ ልጆቼ ሶስት ብቻ ናቸው አሁን እኔ ጋ ያሉት። አራቱን ካየኋቸው ቆይቻለሁ። የት እንዳሉ ምንም የማውቀው ነገር የለም። ምን እንደማደርግ ግራ ገብቶኝ ነው ያለሁት። በጥቃቱ ከቤታቸው የተፈናቀሉት ለበርካታ ቀናት ውጭ ያለምንም እርዳታ እየተቸገሩ መሆናቸውንም አክለው ተናግረዋል። አቶ ፉጊጨ ደንጌ የሞያሌ ከተማ ከንቲባ ናቸው። ትላንት በሞያሌ በተፈጸመው ጥቃት ከአስር በላይ ሰዎች መሞታቸውን አረጋግጠዋል። የመከላከያን በግድያ እጁ ነበረበት ወይ ብዬ ለማጣራት ጠይቄያቸዋለሁ። ካሊያ ሞ ገልገላ ትናንት ማምሻውን የመከላከያ ኃይል አባላት ጸጥታ የሚያስከብሩ መስለው መንገድ ላይ የነበሩ ነዋሪዎቻችን ላይ ተኩሰው የሀገር ሽማግሌዎችን ጨምሮ ብዙ ሰው ጎድተውብናል። ይህቺ ከተማ እየተቃጠለች ነች፣ እኛም እየተጎዳነን። አቶ ፉግጫ ደንጌ በከተማው ያለው የመከላከያ ኃይል ኃላፊነቱን እየተወጣ እንዳልሆንም ተናግረዋል። በከተማዋ ሰላም እንዲሰፍን በነዋሪዎች በሞያሌ ሰፍሮ ባለው የመከላከያ እና በከተማዋ አመራር መካከል ምክክር አለ ወይ ተብሎ ተጠይቀው አቶ ፉግቻ ቀጣውን መልሰዋል። አንዳንዴ ስልክ ደውለው ይነግሩናል፣ በአካልም መጥተው ይነግሩናል። ከዚያ ውጭ እርምጃ ልንወስድ ነው ብለው የነገሩን ምንም ነገር የለም። ለምሳሌ ስለ ትናንቱ እርምጃ ምንም መረጃ የለንም። በራሳቸው ውሳኔ ነው ሰዎቻችን ላይ ጥቃት ያደረሱት። አቶ ፉጉቻ በሞያሌ ያለው ሆስፒታል በጸጥታ ችግር ዛሬ ስራውንም ማቆሙን አክለው ተናግረዋል። የኦሮሚያ ኮሚኒኬሽን ቢሮ በመግለጫው የክልሉ አደጋና መከላከል ቢሮ ለተጎጆቹ እርዳታ ለማድረስ እየሰራ መሆኑን ገልጸዋል። በሞያሌ የተከሰተውን የጸጥታ ችግር ለመፍታት የሁለቱ ክልሎች አመራር እየሰሩ መሆናቸውን በቅርቡ በይፋ ተናግረው ነበር። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አመሰግናለሁ ገልሞ ለዘገባው። ክቡራትና ክቡራን አድማጮች በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ እየተላለፈላችሁ ያለውን የአሜሪካ ድምፅ ራዲዮ የሐሙስ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ከምሽቱ 3 ሰዓት ከ35 ደቂቃ ነው አሁን አዲስ አበባ ላይ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል በ19ና በ25 ሜትር ባንድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። በፌስቡክና ትዊተር ቪኦኤ አምሃሪክ ላይ አለን። ሐሳቦቻችሁን አንሸራሽሩ፣ መልእክቶቻችሁን አስተላልፉ፣ እንዲሁም የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ተከታተሉ። ወደ ተከታዩ ዘገባችን እናልፋለን። የፕሬዝደንት ዶናልድ ትራምፕ የቀድሞው የግል ጠበቃ ማይክል ኮኸን የሀገሪቱን የምርጫ ገንዘብ አያያዝ ሕግ በመተላለፍና ለተወካዮች ምክር ቤት የሐሰት ቃል በመስጠት ወንጀሎች የሦስት ዓመት እስራት ተፈርዶባቸዋል። ኮኸን የሩሲያን በዩናይትድ ስቴትስ ምርጫ ጣልቃ ገብነት ለሚመረምረውና በሮበርት ሙለር ለሚመራው የፌዴራል ልዩ ምርማሪ የፕሬዝደንት ትራምፕ የምርጫ ዘመቻ ከሩሲያ ጋር ተመሳጥሮ እንደሆነ ለማጣራት በተያዘው ምርመራ ቁልፍ ምስክር ናቸው። የአሜሪካ ድምፁ ብሔራዊ ጉዳዮች ዘጋቢ ጂም ማሎን የኮሆንን ፍርድ አንድምታ አስመልክቶ ከዋሽንግተን ያጠናቀረውን ዘገባ ዝርዝር አሉላ ከበደ ይዟል። የቀድሞ የትራምፕ የግል ጠበቃ ኮህን ትላንት በኒውዮርክ የፌዴራሉ ችሎት የሶስት ዓመት እስር ከተፈረደባቸው በኋላ ከችሎቱ ቅጥር ግቢ ውጭ ሆነው ይጠባበቁ የነበሩትን ጋዜጠኞች ፈጠን ብለው ነበር አልፏቸው የሄዱት። በችሎቱ ውስጥ ኮህን ብይኑን ለሰጡት የፌዴራሉ ዳኛ ኮህን አጸያፊ ገመና ያሉትን የፕሬዚዳንት ትራምፕን ምግባር በመሸፋፈን ለቅጣት ላበቃቸው ለዚህ ወንጀል የደረሱት ለዶናልድ ትራምፕ በነበረኝ ማመዛዘን የጎደለው ፍጹም ጭፍን ታማኝነት ነው ሲሉ ተናግረዋል። ኮህን ከዚህ ቀደም ብለው ዶናልድ ትራምፕ ከበርካታ ዓመታት በፊት ከሁለት ሴቶች ጋር ከትዳር ውጭ የፈጸሙትን የፍቅር ግንኙነት ለመደበቅና ሴቶቹንም ዝም ለማሰኘት እንደ አውሮፓውያኑ የዘመን አቆጣጠር ከ2011 ስድስቱ ምርጫ አስቀድሞ ገምናቸውን ለመሸፈን የታለመ ክፍያ በመፈጸም የአገሪቱ የምርጫ ሕግ የሚደነግገውን ደንብ መተላለፋቸውን አምነዋል። ቀደም ሲል ይፋ በተደረጉ የፍርድ ቤት ሰነዶች ኮኸን ዝም የማሰኛውን ገንዘብ ለሁለቱ ሴቶች የከፈሉት በትራምፕ ትእዛዝ ነው ሲሉ የነገሯቸው መሆኑን የፌዴራሉ አቃቤ ሕግ ጠበቆች አመልክተዋል። ያም ትልቅ የእምነት ክህደት ቃል ነው ይላል የአሶሼትድ ፕሬሱ የህግ ጉዳዮች ዘጋቢ ቼድ Chad Day. Now, Trump has denied those affairs, but what these court papers show is that Cohen has told prosecutors, and they believe it was. The <laughs> the same... <laughs> ይሁን እንጂ ለችሎቱ የቀረቡት ሰነዶች የሚያሳዩት የአቃቤ ሕግ ጠበቆች በእርግጥ የተባለው ተፈጽመው ከሆነ ከባድ ሊሰኝ የሚችል የወንጀል ድርጊት ነው ሲሉ የገለጹትን ድርጊት በፕሬዚደንቱ ትዕዛዝ መፈጸማቸውን ከሆን እንደነገሯቸው ነው። ኮህን ትራምፕ ፕሬዚዳንታዊ እጩ ሳሉ በሩሲያ ስለ ነበራቸው የግንባታ እቅድ በዩናይት ስቴትስ ምክር ቤት ተጠይቀው ሲመልሱ በሰጡት የሐሰት ቃል ተወንጅለው ነው በተመሳሳይ የተፈረደባቸው። ፕሬዚዳንት ትራምፕ በበኩላቸው የምርጫ ዘመቻቸው ከሩሲያ ጋር ተመሳጥሮ እንደሆን በሚል የፌዴራሉ ልዩ መርማሪ ሮበርት ሙለር የያዙትን ምርመራ ፈጽሞ የሌለ ሲሉ በጠንቋይ አደን መስለው ሲያጣጥሉትም ቆይተዋል። በአንጻሩ ባለፈው ወር ኮኸን ከአቃቢያነ ሕጉ ጋር የመተባበራቸውን ዜና ክፉኛ ነቅፈው ሲናገሩም ተደምጠዋል ማይክል ኮኸን እየቀጠፈ ነው የእስራት ጊዜው እንዲቀልለት ነው ይህንን የሚያደርገው ከእኔ ጋር አንዳችም ግንኙነት የሌለው ጉዳይ ነው በሌላ በኩል የቀድሞ የፕሬዚዳንት ትራምፕ የውጭ ጉዳዮች አማካሪ ማይክል ፍሊን ለፌዴራል መርማሪዎች የሐሰት ቃል መስጠታቸውን አምነዋል። በመጪው ሳምንት የፍርድ ቀጠሮም ተይዞላቸዋል። እየተጋጋመ ያለው የሙለር ምርመራ በመጪው የአውሮፓውያኑ ዓመት መጀመሪያ ከሂደቱ ጣሪያ ይደርሳል የሚል ግምትም አሳድሯል። ኮኸን አሁን እንዳደረጉት ተጨማሪ መረጃ ይሰጣሉ የሚል ግምታለን። ሞለር ከሌሎች ምስክሮቻቸው ጋር ብዙ ሥራ ሰርተዋል። ቅድም ሲል የሰጡትን የሐሰት ቃል እየለወጡ ማመን መርጠዋል። ሞለር ከእነኚህ ሰዎች ጋር ለወራት ነው የሠሩት። በመሆኑም አንዳች መደምደሚያ የምናይ ይመስለኛል። በአንድ ወቅት ለትራምፕ ደረቴን ለጥይት እሰጣለሁ ያሉት ኮኸን ከፊታችን መጋቢት ወር አንስቶ የእስር ፍርዳቸውን ይቀበላሉ አመሰግናለሁ አሉላ ተከታዩ ዘገባችን ወደ ጎንደር ይወስደናል ጎንደር ወጣቶቿና ሥራ በእርዳታ በተገኘ ገንዘብ ባጃጅ ገዝቶ በመስጠት ሥራ ያልነበራቸው ያላቸውን ሀያ አምስት ወጣቶች ሥራ ማስጀመሩን የከተማው አስተዳደር የጥቃቅንና አነስተኛ ንግዶች ልማት መምሪያ ገልጿል። ከተማይቱ ውስጥ ያሉ አንዳንድ ወጣቶች ደግሞ ተሽከርካሪዎቹ የተሰጣቸው ወጣቶች ስርዓት አይደሉም፣ መተዳደሪያ ያላቸው በመሆናቸው ባጃጁን የወሰዱት በሙሉ ሌሎችን ቀጥረው እያሰሩ ነው ይላሉ። መስሪያ ቤቱ በበኩሉ ወጣቶቹን የመለየት ሥራ የተካሄደው በጥንቃቄ ነው፣ ችግር አለበት ከተባለ ጥቆማ ማድረግ ይቻላል ይላል። አስቴር ምስጋናው ከባህር ዳር ተጨማሪ ይዛለች። በጎንደር ከተማ በርካታ ስራ አጥ ወጣቶች ይገኛሉ። ይህንን የተመለከተው የከተማ አስተዳደሩ ጥቃቅንና አነስተኛ ኢንተርፕራይዞች ልማት መምሪያ ወጣቶች በመረጡት የሙያ መስኮች እንዲደራጁ ያደርጋል። ቅድሚያ ለተሰጣቸው የስራ ዘርፎች ለተደራጁ ወጣቶችም በእርዳታ የተገኘን ገንዘብ የብድር አገልግሎት በማመቻቸት የስራ እድል እንዲያገኙ ተደርጓል ይላሉ የቀድሞዋ የጎንደር ከተማ አስተዳደር ጥቃቅንና አነስተኛ ልማት ድርጅት መምሪያ ኃላፊ ወይዘሮ አስናቆ ድረስ። የማኑፋክቸሪንግ ዘርፍ የከተማ ግብርና ዘርፍና ኮንስትራክሽን ናቸው። በዋናነት ሰፊ የስራ ድል የሚፈጥሩ ስለሆነ፣ ቀጣይነት ያላቸው ሀብት የሚፈራባቸውን ዘርፎች ስለሆኑ፣ የኢንዱስትሪ መሰረት የሚሆኑ ስለሆነ ትኩረታችን በእነዚህ መስኮች ነው። ነገር ግን ደግሞ ሌሎች ሀብቶች ካሉ እና ፍላጎት ካለ አገልግሎትና ንግድም የተገደበ አይደለም። በዋናነት የሚመጣው ብድር ሶስቱን ዘርፎች መሰረት አድርጎ ነው የሚሰጠው። ማለ ካላቸው ፋይዳ አኳያ ከአገልግሎት ዘርፎች ውስጥ አንዱ ባጃጅ ነው። ዜ ለስድስቱን ክፍለ ከተማ አንዳንድ ማህበር በማደራጀት በተመረጠ ሁኔታ ባጃጅ ገዝተው ብድሩን አቅርቦ ባጃጅ ገዝተው እንዲሰሩ ለማድረግ ጥረት ተደርጓል። ምንም እንኳን ባጃጅ እያሽከረከረ ባላገኘውም የዕድሉ ተጠቃሚ የሆነውን ወጣት አግኝቻ ያነጋገርኩት ክብር ሞግስ ይባላሉ። በጃን ተክል ክፍለ ከተማ ለመኖር እና እዚህ በፊት የሰው ባጃጅ ተቀጥረን ስንሰራ የነበር፣ አሁን ላይ መንግስት ባመቻቸው በየ ክፍለ ከተማው ለስድስት ለስድስት ሰው ባጃጅ እየተሰጠ እዛ ማል እድሉ ተካፋይ አንዱ ነኝ። አሁን ላይ እየተጠቀመን ያለን በየሶስት ወሩ የሚደርስ የሚደርስብንን እየከፈለ በከተማዋ ጥቂት ቢሆኑም የሰሌዳ ቁጥራቸው በሰላሳ አንድ የሚጀምሩ ባጃጆች በጥቃቅንና አነስተኛ ተደራጅተው የድሉ ተጠቃሚ ወጣቶች ናቸው። የያዟቸው ግን አብዛኛዎቹ ተቀጣሪዎች ናቸው የሚል ጥቆማ ደረሰኝና አደባባይ ላይ ቆምኩኝ። ከብዙዎቹ ጥቂቶቹን አገኘው እንደ ተባልኩትም ተቀጣሪዎች ናቸው። አንዱ ለቃለምልልሱ ተባበረኝ። ልጁ ሌላም ባጃጅ ጀመሪ ያው የራሱ የግሉ ማለት እዛ በኋላ ተጨማሪ ደሞ ተቀበለ። ራሱ ያው በቀበሌ ማለት እንዴት ሊያገኝ ይችላል? ያው እሱ ስም ማን ይያው ግልጽ አይደለም። ያው በሙስና ስራ ፈላጊ ነው የሚል መታወቂያ የነሱ ጓደኛ ናቸው። በከተማው በማህበር ተደራጅተው ተራ እየጠበቁ ያሉ ወጣቶችም በሚያዩት ፍትሐዊ ያልሆነ አሰራር ተስፋ ቆርጠው እንደተቀመጡ ወጣት ታድሎ የማታ ይናገራል። የምኖረው ቂርቆስ ክፍለ ከተማ ነው። በወጣቶች ከተደራጀን ስምንት ወር አልፎ እናለኝ። እኛውን ተቃውሟችን የወጣቱ ታይቶ እያንዳንዱ ወጣት ማን ይሰራል ማን ምንድነው እከሌ ምን አቅም አለው ተብሎ ክፍለ ከተማው በደንብ መርምሮና አይቶ ከእኛም ያነሰ ሰው ሊኖር ይችላል ልክ በጣ ዝቅተኛው ጀምሮ ሊለወጥ ለሚችል ሰው ገንዘቡ ቢሰጥ እኛን አሁን ወደ ሌላ አቅጣጫ አንድነት የሚያደርገን ዋናው ነው። ትልቁ ነገር ኤፌሳር ያለው ሰው ስራ ላይ እየዋለ ምንም ስራ የሌለው ተቀምጦ የሚውለው ልጅ ስራ ሳይሰራ ሲቀር ወደ ብጥብጥም ሊያደላ ይችላል። ምክንያቱም አሁን ያገኘነው ሰላም መብታችንም እንድናስከብር ነው። ስለዚህ በጣም ትልቁ ችግር ያለ ክፍለ ከተማው ላይ ነው። ክፍለ ከተማውን መንግስት በደንብ ወረድ ብሎ ጠለቅ ብሎ አይቶ ክፍለ ከተማው ላይ ያለ አሰራር ችግር ነው። ከላይማ ምን ያደርጉ እያንዳንዳችን አያውቁን መልምለው ሌባውንም ምኑንም መልምለው የሚል እኮ ታታች ክፍለ ከተማ ነው። ስለዚህ ችግሩ ያለብን ክፍለ ከተማው በየቀበሌው ስለሆነ ቀበሌውን በቃ መንግስት በደንብ ይልን። እኔ ነው አስተያየት። ወይዘሮ አስናቁን እንደገና ጠየኳቸው። ባጃጅ ገዝታችሁ የሰጣችሁ ለማን ነው አልኳቸው። ባለኝ መረጃ በስህተት ሾልኮ የገባ ሊኖር ካልቸለ በስተቀር ሂደቱ ይሄ ነው። ሰዎቹ የሚለዩበት የሚመለመሉበት ይሄ ነው። መጀመሪያ ስቶክ ላይ ይታያል። ከዛውጭ ይጠናል ሌላ አማራጭ መንግስት ሰራተኛ እንዳይሆን ሌሎች አማራጮች የገቡ እንዳይሆን በሌላ የተደራጁ እንዳይሆኑ ጥናት ይደረጋል። በተቻለ መጠን የሚሰራው በዛ መንገድ ነው። በሂደቱ ግን ሾልኩ የገባ ሊኖር ይችላል። መረጃ በአግባቡ ካለመያዝ ጋር ተያይዞ የተፈጠረ ችግር ሊኖር ይችላል። እንዲህ አይነት ክፍተቶች ሊኖሩ ይችላሉ። መቶ ፐርሰንት ችግር የለም ላንል እንችላለን። በአብዛኛው ግን በዚህ መንገድ ክፍለ ከተማ ላይ ጸድቆ ይመጣል። ከአምስቱ ክፍለ ከተማ አስተዳደር ጽፈት ቤቶች ኃላፊዎች መካከል የጃንተከል ክፍለ ከተማ ቴክኒክና ሙያ ድርጅት ጽህፈት ቤት ኃላፊ የሆኑትን አቶ መልካሙ አበረ ባጃጅ ተገዝቶ የተሰጣቸው ወጣቶች በሙሉ ስራ አጥ ሳይሆኑ ስራ ያላቸው ናቸው ይህንንም ራስ ያረጋግጫ ያለው ብዬ ለጠየኳቸው ጥያቄ መስፈርታችን ምንድነው? ነው በክፍለ ከተማችን ነዋሪ የሆነ የመንግስት ሰራተኛ ያልሆነ፣ የራሱ ከዚህ በፊት በሌላ ማህበር ያልተደራጀ እና ስራ ፈላጊ የሆነ ከሆነ ማንኛውም ስራ ፈላጊ ወጣት በእኛ መካከል መጥቶ መደራጀትና ወደ ስራ መግባት ይችላል። አስቀጥሮ ማሰራት እኛ ይህን አንፈቅድም። መመሪያውም እንደዛ አይልም። ስናደራጃቸውም አንደኛ ትክክለኛ ንግድ ራሳቸው እንዲያሽከረክሩት ታሳቢ ተደርጎ ነው የመንጃ ፈቃድ ያላቸውን ስራ ፈላጊ ወጣቶች ያደራጀ ነውና እሱ ስህተት ነው ነው በእኛ እይታ ያለው። አሁን ምናልባት ባለሀብት አለ የሚሉት ካለ ወደ ጽፈት ቤታችንም እየመጡ ጥቆባ ቢሰጡን እኛ የእርምት እርምጃ እንወስዳለን። እስካሁን ባለን ክትትል ግን ባለሀብት የሆነ ሰው በባጃጃ አደረጃጀት ሲያስገባ ነው የለንም ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ዋህርዳር አመሰግናለሁ አስቴር ለዘገባው አሁን ወደ ላሊበላ እናዘግማለን በባህልና ማኅበረሰብ ዝግጅታችን የቅዱስ ላሊበላ ገዳም ይዞታና የእድሳቱ ጥያቄ ባህልና ማኅበረሰብ በምሽቱ መሰናዶ የላሊበላን ውቅር አብያተ ክርስቲያናት ግንባታ ታሪክና አጣዳፊ ትኩረት የሚሻውን የእድሳት ጥያቄ ያካተተውን ባለፈው ሳምንት የተጀመረው ውይይት ሁለተኛና የመጨረሻ ክፍል ነው ይዞ የቀረበው። ተወያዮች የደብረ ሮሃ ቅዱስ ላሊበላ ገዳማ አስተዳዳሪ አባ ጽጌ ስላሴ መዝገቡና የላሊበላ ከተማ ከንቲባ አቶ ሀብታሙ ማሞ ናቸው። ለእድሳቱ የሚውል የ72 ሚሊዮን ብር መዋጮ በአገር ውስጥ በተለያዩ ክፍሎች መገኘቱን የከተማይቱ ከንቲባ ተናግረዋል። ለመሆኑ የተባለው ገንዘብ በእጅ የሚገኝ ነው ወይስ በቃል ያለ? የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ለአቶ ሀብታሙ ያቀረበው ጥያቄ ነበር። ይመልሳሉ። እሺ አሉላ፣ በገንዘብ በእጅ የገቡም አሉ፣ በቃል የተገቡም አሉ እስካሁን የክልላችን መንግስት የአማራ ክልል መንግስት ለባህል ቱሪዝም ቢሮ ወደ ሰላሳ ሚሊዮን ብር አካውንቱ ገቢ እንዲሆን አድርጓል። በሁለተኛ ደረጃ የአማራ ብድርና ቁጠባ ተቋምም ለባህል ቱሪዝም ቢሮ ገቢ የሁለት ሚሊዮን ብር ገቢ እንዲሆን ያደረገበት ሁኔታ ነው ያለው። እስካሁን ያሉት በአካውንት የገቡት እነዚህ ናቸው ያሉት። በቃል ደረጃ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ሀያ ሚሊዮን ብር ካልገባለች የቅርስ ጥበቃና ባለስልጣን እንዲህ ወደ ሀያ ሚሊዮን ብር ያለገባበት እነዚህን ስንደምራቸው ወደ ሰባ ሁለት ሚሊዮን ብር ገደማ ይመጣል። ከዛ ባለፈ የቅዱስ ላሊበላ ደብርም የሚያገኘው አጠቃላይ ገቢ አስር ፐርሰንት የሚሆነውን ለዚህ የቅርስ መጠገኛ የሚሆን ቃል የገባበት ሁኔታ ነው ያለው። ቀደም እየገለጽኳቸው በተጨባጭ በክልሉ አካውንት ገቢ የሆኑ ናቸው ወደ ሰላሳ ሁለት ሚሊዮን ወደ ሰባ ወደ አርባ ሚሊዮን የሚሆነውና የቅዱስ ላሊበላ ደብር ቃል የገቡት ግን ላይ ነው ያለው። ወደ ተግባር ይለወጣን ብለን ግን እንጠብቃለን። መልካም። በሀገር ውስጥም የባለቤትነት ድርሻውን እንዲያጎላ በበኩልም የሚቻለውን ለማድረግ የሚደረገው ጥረት ከውጭ በሚመጣው እገዛ ብቻ ላይ እንዳይመረኮስ የገለጿቸው የሀገር ውስጥ ባለሙያዎችን ማሳተፍ ጨምሮ ትኩረት ሊሰጠው የሚገባ መሆኑን መረዳት አያዳግትም። ቀደም ብለው ጀመር አድርገውልኝ ነበር። ከዚህ ቀደም በነበሩ አሰራሮች ትኩረት አልተሰጠውም ያሉት ነገር አለ። እስኪ መሰረቱን ያስጨብጦ ነው እንግዲህ ባለፉት መቶ ዓመት ማለት ነው የቅዱስ ላሊበላ ቅርስ ገና ሲካሄድበት ነው የነበረው። በተለይም ላለፉት አስር እና አስራ አንድ ዓመታት የተካሄደው የቅርስ ህገና የአካባቢው ማህበረሰብ፣ የአካባቢው መንግስት፣ ቤተ ክርስቲያን ራሷና እስከ ክልል ባህልና ቱሪዝም ቢሮ ድረስ በቅዱስ ላሊበላ ቤተክርስቲያን ላይ የሚደረግ ጥገና ላይ ማህበረሰቡ የማይሳተፍበት የማይወያይበት ባለቤት ያልነበረ ሁኔታ ነው የነበረ። ይሄ ለምንድን ነው የሚሆነው የሚል በተለይም አሁን ቅርሶቻችን ጉዳት ላይ ናቸው፣ ያንዶች የተጎድ ነው እንደርስላቸው ይገባል ስንል ባለፉት አመታት የተደረጉት ጥገናዎች የነበረባቸው ጉድለት ምንድን ነው ብለን ስኖች በዋነኝነት የአካባቢው ማህበረሰብ ያልተሳደፈ እንደሆነ ነው እያየን ያለ ነው። ይሄ ለምን ሆነ ብለንም ጥያቄዎችን ለማንሳት ሞክረናል። በወቅቱ በአመራርነት በስራ ቦታ ላይ ባንኖርም ከነበሩት መሪዎችና ከማህበረሰቡ በሰብ እንዳለን መረጃ እና በዶክመንቶቻችን ሁሉ ነገር ከቅርስ ጥበቃ ባለስልጣን አልቆ ስለሚመጣ በፌዴራል ደረጃ ጨራታ ገራቀንድ ኢንተርናሽናል ጨራታ ነው የሚወጣው። ካለቀ በኋላ አሸናፊው ኮንትራክተርና አማካሪ ያላቸውን መጥተው በቀጥታ ስራ የሚጀምሩበትና አንዳንድ መድረኮችን እያካሄዱ አጫጭር የተግባር ግንዛቤ መፍጠር ስራዎች ከመስራት ባለፈ ባለሙያዎች የማይሳተፍበት የማይወያይበት ሁኔታዎች እንደነበሩ ነው የሚያሳየው። እንግዲህ ይህንን ችግር ለመቅረፍ ባለፉት ሶስት አመታት በገብርኤል ጥገና ላይ እንዲሁም በሚካኤል ጎሎጎታ ጥገና ላይ ኢትዮጵያውያን ባለሙያዎች እነ ፕሮፌሰር አስታወሰን እነ ዶክተር ኢሳያስ እና አቶ ፋሲል ጨምሮ ከጥናት ጀምሮ በተግባራዊ ሂደቱም ላይ በሳይንቲፊክ ኮሚቴ ሆነው እየሰሩ ያሉበት ሁኔታ ነው ያለው። እነሱን ማሳተፍ ሲጀመር በርካታ የሆኑ ችግሮችን በሀገር ውስጥ ባለሙያዎች የተቀረፈበት እና ከጥናት ጀምሮ በኩራ ሂደቱም ላይ የነበሩን ችግሮች አቅም እየሆኑ የታየበት ሁኔታ ነው ያለው እና ወደፊትም ለሚኖሩት የቅርሱ እንክብካቤና ጥገና ላይ በዋነኝነት ይሄ ቅርስ ከጊዜ መርዛ ከእድሜ መግፋት ጋር ተያይዞ ጉዳት አሁንም መቀጠል አይቀርም። ስለዚህ መሰረታዊ መፍትሄ መስሎ የሚታየው የመጀመሪያው ሀገር በቀል የሀገር ውስጥ ባለሙያዎች መፈጠር መቻል አለባቸው። አሁን ባለሙያዎች እንደሚነግሩን ምንም አይነት የቅርስ ጥገና ባለሙያ የሀገር ውስጥ ያልተፈጠረ እንደሆነ ነው። ስለዚህ የከፍተኛ ትምህርት ጨምሮ ሌሎች ራያል መ ያስቡበት የሚገባው በተለይም የቅዱስ ላሊበላ ቅርስ የአስራ አንዱ አብያተ ክርስቲያን ብቻ ሳይሆን በሙሉ በላስታ ወረዳ በጣም በርካታ ቅርሶች አሉ። ከፍተኛ የሆነ ጉዳት እየደረሰባቸው ስለሆነ ይህን ችግር ለመፍጣት አገር በቀል ባለሙያ ያስፈልጋልና እዛ አካባቢ ላይ ዩኒቨርሲቲ የሚቋቋምበት በቅርስ ጥበቃና ጥገና እንክብካቤ ዘርፍ ላይ ባለሙያዎች የሚፈጠሩበት እና በዘላቂነት መፍትሄው ሊገኝ የሚችለው በዚህ ዘርፍ ላይ እየተማረ የሰው ኃይል ለሀገሪቱ ማፍያ ሰጥችም ስለሆነ የአካባቢ አካባቢ ላይ ትኩረት ተሰጥቶ መሰራት ይችል የሚል አስተሳሰብ ነው ያለን። የእስካሁኑ እስካአሁኑ የቅርስ ጥገና እና እንክብካቤ ስራችን ግን በውጭ ሀገር ባለሙያዎች የሚካሄድ እንደመሆኑ መጠን ብዙ ችግሮች የተፈጠሩበት እስካሁን ባለፉት አስራ አንድ አመታት የተከተለው ሸልተር የሀገር ውስጥ ባለሙያች ባለመከታፋቸው ምክንያት ይሄን ሸልተሩን የፈጠረው አካል ነው እንደገና መጥቶ እንዲያፈርስ በቅርስ ስበት ባለስልጣን በኩል ምክክር እየተካሄደበት ያለው የአካባቢውን አመራር፣ ዳዊ ማህበረሰብ እና ሀገር በቀል እውቀትን ተጠቅሞ ከመስራት አኳያ ያሉ ችግሮች በዘላቂ መፍትሄ ስለማይሆኑ የሚታሰብበት የሚል አስተያየት ለመጨመር ነው። አለ የሀገር በቀል ባለሙያ አሁንም ማውጣት ካልተቻለ ድረስ የላሊበላ ቅርስ እና በዙሪያ ውስጥ ያሉት ቅርሶቻችንም በዘላቂ በሆነ መፍትሄ ለመስጠት አሁንም የውጭ ባለሙያዎችን ከውጭ ገንዘብ እየለመኑ መሰረታዊ የሆነ የችግሩን ማስታወት ልናመጣለት እንችላለን ብያላለን ና አካባቢ ላይ የሚሰራ ተዜግነት ይኖሪያል የሚል አሳብ አለ። መልካም። አቶ ሀብታሙ መሰረታዊ ጉዳዮችን ያነሱት ምናልባትም አሁን ከምንነጋገርበት ርዕስ አለፍ ብሎ የማህበረሰብ ባለቤትነትን ድርሻ ዘለቄታ ባለው ስራዎች ላይ ሊኖር ሊያዋጣ የሚችለውን ይልቁንም ደግሞ የሀገር ውስጥ ባለሙያዎች ሊያደርጉ የሚችሉትን ጨምረው ነው ያነሱት። ቀጣይ ውይይታችን ከኪነ ህንጻ ከቅርስ ጥበቃ ባለሙያዎች እና ከሌሎች ክፍሎች ጋር እንደመሆኑ በዚያ ውይይት ላይ ይህ ሀሳብ ሰፋ ብሎ ወደሚመለከታቸው ክፍሎች እንደሚደርስ ተስፋ አድርጋለሁ። አባ ጽጌ ስላሴ ቀደም ብለው የላሊበላ ውቅር አብያተ ክርስቲያናትን ታሪክም መለስ ብሎ በሚቃኝ መልኩ ነው ያቀረቡት። ይዞታውን ለመመልከት ግን ጉዳት እንደደረሰበት የሚገለጸው ቅድም በሁለት ወገን ከፍሎ የተመለከት ናቸው። በአንድ በኩል እድሜ ጠገብ መሆኑ በእድሜ ውስጥ የተከሰቱ ሁኔታዎች በሌላ በኩል ሰው ሰራሽ ካሉት አንዱ መጠለያ መሆኑን በአቶ ሀብታሙም ተነስቷል። ለከለላ የታሰበው ነገር ሌላ ችግር እያመጣ ይመስላል። ከአገላለጻችሁ እንደ ተረዳሁትና ቀደም ሲል የተወሰኑ እድሳቶች ባለፉት ጥቂት ዓመታት የተደረጉ በተወሰኑ ቤተ ክርስቲያኖች ላይ የተደረጉትን ስራዎች ከውይይታችን በፊትም ጠቅሳችኋል። በአሜሪካ መንግስትን እና በሌሎች እርዳታ እስኪ አንድ ሁለት ብለው ያስጨብጡን። በተለይ ይሄ ነው አሁን አሳሳቢው የሚባለው አሳሳቢነቱ የሚገለጸው ተደጋግሞ መጠለያው ነው እና እስኪ ይንገሩን አባ ጽጌ ስላሴ። የመጠለያው ስጋት እንግዲህ ሁለት ነገር ነው። አንደኛው ከስሩ ላይ ምሰሶ የቆመበት ግራውንድ ነው። አብዛኛው የቅዱስ ላሊበላ ከላይ ከሚታዩት ይልቅ ውስጥ ለውስጥ የሚሄዱትና የውሃ መፋፈሻ የተሰሩ ጥበቦች በጣም ግሩም ናቸው እና በተለይ በቤተ ማርያም እና በቤተ አማኑኤል እንዲሁም በቤተ አባ ሊባኖስ ላይ የተቀመጡት የመጠለያው ፊላሮች ወይም እግሮቹ ውስጣቸው ክፍት በሆነ ቦታ ላይ ስለሆነ ይህ አንድ ስጋት ነው። ሁለተኛው ስጋት መጠለያው በአሁኑ ጊዜ የነፋሱ መጠን መጨመር ነው። በአካባቢው ያለው የዛሬ አስር ዓመት በፊት የነበረው ነፋስና አሁን ያለው በባለሙያዎች ከተቀመጠለት የፍጥነት መለኪያ በአሁኑ ኃይሉ እየጨመረ ነው እና ከዚህ በላይ ከጨመረ ተነቃንቆ ሊወድቅ ይችላል የሚል ነው። እንግዲህ ሁለት ስጋት ነው ያለ። አንደኛው እግሩ ቢደረነት ወደ ታች መጠለያው እግሩ ከወረደ ጣራው ከቤተ ክርስቲያኑ አናት ላይ ይወድቃል ነው። ሌላው በነፋስም ከተንቀሳቀሰ በጣራው ላይ የተዋቀረው በመጠለያው ሆኖ የተዋቀረው ብረት በጣም ከባድ በመሆኑ የቤተ ክርስቲያኖችን አሁን ያለው ቤተ ክርስቲያኑ ጋር የተነካካ አይደለም። በነገሮችን ላይ በአራት እግር ቁሞ ቤተ ክርስቲያኖቹን መካከል ላይ አድርጎ ነው ያለው ከፍ ብሎ የተሰቀለ ነው። ነገር ግን አሁን ባለው ሳይሆን ስጋቱ ቢወድቅ ነው፣ ወይም የቆመበት እግሩ ወደ ታች ይደረመት፣ ያለዛም ደግሞ ነፋስ ወዝዞ ከላይ መጠለያውን ቢጥለው የሚያርፈው ከህንጻው ላይ ስለሆነ በዚህ መልኩ በራሱ ጊዜ ምንም ላይሆን ይችላል። መፍረስ እንኳን ካለበት በራሱ እግዚአብሔር እንደፈቀደ ይፍረስ እንጂ ሰው ባስቀመጠው ለአደጋ ለመቋቋም ተብሎ የተሰራው መጠለያ ለጥፋት ምክንያት መሆን የለበትም፣ የሚል ነው። ስጋቶቹ እነዚህ ናቸው። መልካም ምናልባትም በዚህ ውይይት የሚቋጭ ብቻ ሳይሆን ቀደም ብዬ እንደጠቀስኩት ባለሙያዎችን እንድንጋብዝበት የሚያደርግ ነው። ታሪካዊ የኪነጥበባዊ ጥበባዊ ሴትነት፣ እንዲሁም መንፈሳዊ ፋይዳ ያለው ዘመን የጠገበውን የቅዱስ ላሊበላ ውቅራ ቤተ ክርስቲያናት ይዞታ አስመልክቶ ለሰጣችሁኝ አስተያየት አመሰግናለሁ። አባ ጽጌ ስላሴ መዝገቡ የላሊበላ ገዳም አስተዳዳሪ፣ አቶ ሀብታሙ ማሞ የላሊበላ ከተማ ከንቲባ እግዚአብሔር ስጥ ሌላ ጊዜያችሁ። ክቡራትና ክቡራን አድማጮች የዚህ ውይይት ሙሉ ክፍል ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል፤ ያዳምጡት። እንዲሁም የፊታችን መስከረም አምስት ኢትዮጵያ ኢትዮሳት ዋንን የመጀመሪያውን ሳተላይቷን ከቻይና ወደ ምድር ምኅዋር ታስፈነጭፋለች። ሙሉ ዘገባ ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። ለዛሬ ይዘን የነበረው ጊዜ በመጣበቡ ያስተዋወቅ ነው ዘገባ ባለመቅረቡ ይቅርታ እንጠይቃለን። ለአድማጮች በሌላ ዝግጅት እናቀርብላችኋለን። እስከ ዝግጅታችን ፍጻሜ አጠር አጠር ያሉ መረጃዎችን ለማስተናገድ አንድ የዩናይትድ ስቴትስ ዶላር 27 ብር ከዘጠና አራት ሳንቲም እንደሚመነዘር የኢትዮጵያ ብሔራዊ ባንክ ዌብሳይቱ ላይ አውጥቷል። የባንክ መሸጫ ዋጋ 28 ብር ከ50 ሳንቲም ነው። ኤንቢኢ ዶት ጂኦቪ ዶት ኢቲ ላይ 18 ምንዛሬዎች በተጨማሪ ሰፍረዋል። የነዳጅ ዋጋ ብሬንት 60 ዶላር ከ15 ሳንቲም፣ የኒውዮርክ የዓለም የገበያ ዋጋ 51 ዶላር ከ15 ሳንቲም ነው። የወርቅ ዋጋ 24 ካራት 40 ዶላር ከ06 ሳንቲም ነው። የኢትዮጵያ የአየር ሁኔታ ነገ ደመናማ ትሆናለች። አዲስ አበባ ሙቀቷ ዘጠኝ ዝቅተኛው፣ ከፍተኛው 28 ዲግሪ ሴልሺየስ ነው የሚሆነው። ክቡራትና ክቡራን አድማጮች ዓፄ ምንሊክ ካረፉ 105 ዓመት ሆነ ዛሬ። በፕሮዲውሰሩ ንጉሡ ታምሬ በቴክኒሽያን ስኬፕሲስክ በዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው እንዲሁም በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን አባተና ሰለሞን ክፍሌ ነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ of America